Salam. ጤና ስጥልኝ። እንደምን አምሽታችኋል? አድማጮቻችን የጋቢና ቪኦኤ የሐሙስ ምሽት ታህሳስ 28 2014 ዓ.ም የልደት ዋዜማ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ እያልን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ፀሐችና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት ዩናይትድ ስቴትስ ከሰሞኑ በእጅጉ ዘመናዊ የሆነውን የጀምስ ዌብ ቴሌስኮፕን ወደ ጠፈር ልካለች። ቴሌስኮፑ በሕዋ ላይ ስለሚያደርገው ቅኝት ፋይዳ በተመለከተ ያነጋገርናቸውን ዶክተር ብሩክ ላቀውን የሰማችሁት የምሽቱ እንግዳችን ናቸው። በሌላ በኩል የልደት ክብረ በዓል የሚከበርባት ታሪካዊቷ የላሊበላ ከተማ የገና በዓልን ለማክበር እንዴት እየተዘጋጀች እንደሆነች በዚያ ከሚገኘው ባልደረባችን ጋር ቆይታ አድርገናል ሌሎች ጥንቅሮችም አሉን አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው አሁን ወደ ዜናዎቹ እንሻገራለን አመሰግናለሁ ኤደን። በኢትዮጵያ ትግራይ ውስጥ ያሉ ሐኪሞች በመንግስት ለወራት ዝግ በሆነችው ትግራይ ክልል የሕክምና መሳሪያዎችና መድኃኒቶች እጥረት በመኖሩ ታማሚዎች ሊድኑ በሚችሉ በሽታዎች በሞት እየተነጠቁ መሆኑን ማክሰኞ ባወጡት መግለጫ ላይ አስታውቀዋል። ሐኪሞቹ ባወጡት የጽሑፍ መግለጫ በክልሉ ባለው ትልቁ የአይደር ሪፈራል ሆስፒታል ውስጥ ያሉ ዶክተሮች የመሳሪያዎች የደም ስር ፈሳሽ መስጫዎችና ኦክስጂኒን የመሰሉ የሕክምና መሳሪያዎች እጥረት መኖሩ የህሙማንን ህይወት አስከፍለዋል ብሏል። በትግራይ ዋና ከተማ መቀሌ የሚገኙ ሐኪሞች በመግለጫቸው አቅርቦት እጥረት በመኖሩ ባለፉት ስድስት ወራት የቀዶ ጥገናና ተያያዥ መሳሪያዎች ህክምናዎችን ለመስጠት ጨርሰው የማይቻል ሆነዋል ብለዋል። እንደ ሮይተርስ ዘገባ የሆስፒታል ዶክተሮች በእጥረቱ የተነሳ 117 ሞትና በተላላፊ በሽታዎች በአካል መቆረጥና በኩላሊት እክል በመሳሰሉ በርካታ የጤና መወሳሰቦች መድረሳቸውን አመልክተዋል። የናይጀሪያዊቱ የሰሜን ምዕራብ ዛንፋራ ግዛት ውስጥ በታጠቁ የውንብድና ቡድኖች አባላት ተጠልፎ እንደነበር የተነገረ ህጻናትን ጨምሮ መቶ ሰዎችን ማስለቀቃቸውን የሀገሪቱ ፖሊስ አስታውቋል። ይሁን እንጂ በአካባቢው መረጋጋትን ማስፈናቅቷቸዋል የሚሉ ተቺዎች በሀገሪቱ የጸጥታ ኃይሎች ላይ ወቀሳ ያሰማሉ። ዩናይትድ ስቴትስ ከትናንት ረቡዕ ጀምራ ስደተኞችን ሜክሲኮ ውስጥ ወደምትገኘው ቱጃና የድንበር ከተማ መመለስ መጀመሯ ተገለጸ። ይህ በቀድሞው ፕሬዚደንት ትራምፕ ዘመን ጥገኝነት ጥያቄዎች የፍርድ ቤት ሂደታቸውን ከዩናይትድ ስቴትስ ውጭ ሆነው እንዲከታተሉ የሚያዘውን አሰራር መልሶ የሚከተል ነው ሲሉ የሜክሲኮና የተባበሩት መንግስታት የስደተኞች ድርጅት አስታውቀዋል። ዩናይትድ ስቴትስ እና ሜክሲኮ ባለፈው ወር የፌዴራል ፍርድ ቤቱን ትዕዛዝ ባከበረ መልኩ አወዛጋቢ የሆኑን የስደተኞች ደህንነት ጥበቃ ፕሮቶኮል እንደገና ለመጀመር መስማማታቸው ይታወቃል። ዲሞክራቱ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከሳቸው በፊት በነበሩት የሪፐብሊካን ፕሬዚደንት ዶናልድ ትራምፕ ዘመን የወጡትን ብዙዎቹ የከረሩ ናቸው የሚሏቸውን የስደተኛ ፖሊሲዎች ለመቀልበስ እየታገሉ መሆኑንም ተመልክተዋል። ዩናይትድ ስቴትስ እና ተባባሪ ኃይሎቿ ከኢራን ጋር ግንኙነት አላቸው የተባሉ የሚሊሻ ኃይሎች ሶሪያና ኢራቅ ውስጥ ባሏቸው የጦር ሰፈሮቻቸው ላይ የቃጡትን ተከታታይ የድሮንና የሮኬት ጥቃቶች መመከታቸውን ገልጸዋል። የተገለጸው በዩናይትድ ስቴትስ የሚመር የአጋር አገሮቹ ኃይል ትናንት ረቡዕ ባወጣው መግለጫ ነው። ጥቃቱ የተፈጸመው በኢራን የሚደገፉ የሚሊሻ አባላት አረንጓዴው ክልል ተብሎ የሚታወቀውንና በሶሪያ ሰሜን ምስራቅ ክፍል አጋር አገሮች በሰፈሩባቸው የሶሪያ ዲሞክራቲክ ኃይሎች የጦር ሰፈር መሆኑ ተገልጸዋል። ጥቃቱ በጦር ሰፈሮቹ ላይ ለስምንት በተከታታይ እየተፈጸመ መሆኑንም ተመልክተዋል። የአጋር አገሮቹ ጦር አጸፋዎቹን ወዲያውኑ መዲና ከተማ አቅራቢያ ወደሚገኘው ስፍራ መመለሳቸው ተገልጸዋል። ከአካባቢው በማህበራዊ ሚዲያ የተገለጹት ዘገባዎች ዩናይትድ ስቴትስ እና አጋሮቿ የጥቃቶቹን መነሻ ቦታዎች በተከታታይ መደብደባቸውን አመላክተዋል። ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ የልደት በዓል ዋዜማ መሰናዶን ነው። ለመላው የክርስትና እምነት ተከታዮች በሙሉ በድጋሜ እንኳን አደረሳችሁ እያልን ለእለቱ አብይ ወዳደረግናቸው ርዕሶች እንሻገር። ዩናይትድ ስቴትስ በዘርፉ ከተሰሩት መካከል በእጅጉ ዘመናዊ የሆነውን የጀምስ ዌብ ቴሌስኮፕን ከሰሞኑ ወደ ጠፈልካለች። ቴሌስኮፑ በህዋ ላይ በሚያደርገው ጉዞ ወቅት ለበርካታ የሰው ልጆች ጥያቄ መልስ ያስገኛል ተብሎም ይጠበቃል። ስለ ቴሌስኮፑ ፋይዳ የበለጠ ለማወቅ ሀብታም ስዩም ዶክተር ብሩክ ላቀውን በስልክ አግኝቷቸዋል። ቀጥሎ ይቀርባል። እሱሜ ብሩክ ላቀው ነው። ናሳ ውስጥ ከሰላሳ አመት በላይ ሰርቻለሁ ፕላኔተሪ ዲቪዥን ውስጥ አሁን ደግሞ ከትኬት ቆራት በፊት ጡረታ ወጥቻለሁ። ሰው ብገን ያለኝ ማድረግ አሁን ሲኒየር ፌሎ ነኝ። የናሳ ሲኒየር ፌሎ ስለሆንኩኝ ስብሰባዎች እና ሚቲንጎች አቴንድ አደርጋለሁ። ከዛ በላይ ደግሞ የአንዳንድ የወደፊት ሚሽኖችን ሪቪ አደርጋለሁ። እጅግ በጣም አመሰግናለሁ ዶክተር ብሩክ። እንግዲህ ከሰሞኑ ዩናይትድ ስቴትስ የጄምስ ዌብ ቴሌስኮፕን ወደ ጠፈር እንዳመጠቀች ተሰምተዋል። ከዚህ በፊትም ሀብል የተሰኘ ቴሌስኮፕ ወደ ጠፈር በ1990ዎቹ ይመስለኛል በጎርጎሳያኑ ዘመን እንዲመጥቅ ተደርጓል። እነዚህ የቴሌስኮፖች በመጀመሪያ ደረጃ እንዲመጥቁ የሚደረግበት ዋነኛው ዓላማው ምክንያቱ ምንድን ነው? እንግዲህ ዋናኛው ዓላማው መቼም ሳይንስ ነው። እዚች ምድር ላይ ሰው እስከሆነ ድረስ አምሮ እስካለን ድረስ ጭንቅላት እስካለን ድረስ ሁልጊዜ እንዴት ነው እዚህ የመጣ ነው? ይሄ አካባቢያችን የምናየው ሁሉ ከየት ነው የመጣው? ፕላኔታችን እንዴት ነው ፀሐይን የምትዞሩ? ፀሐይንና ፕላኔቶቹ እንዴት ተፈጠሩ? ከዛ ደግሞ ፀሐያችንና ፕላኔት ደግሞ ጋላክሲ ውስጥ እንዴት ተገኙ? ይሄ ሁሉ ለመመለስ እንዲረዳ ነው እነዚህ ቴሌስኮፖች የሚላኩት፣ እና በጣም በርቀት እንዲያዩ ተደርጎ ዩኒቨርስን ያለንበትን ዩኒቨርስ ድንበሩን ጫፍን ለማየት ነው። እንግዲህ ዋናው ሙከራ እንግዲህ ከዚህ በፊት የተላከ ሀብል የተባለ ቴሌስኮፕ አለ። ይሄ ባለበት ሁኔታ የአሁኑን የጄምስ ዌብ ቴሌስኮፕን መላክ አስፈላጊ የሚያደርገው ምንድን ነው? ቀደም ብሎ የነበረው ቴሌስኮፕ ስራውን አቁሟል ማለት ይሆን? አይ አላቆመም፣ እንዲያውም የበፊቱ ቴሌስኮፕ የሀብል ቴሌስኮፕ ግኝት ነው፣ ይሄኛውን እንድትሰራና እንዲመጥቅ የተደረገበት። የቀድሞ ሀብል ቴሌስኮፕ ያው እንደምታውቁት ከመሬት ቅርብ ሆኖ ነው የሚዞረው። ወደ ሶስት መቶ ሀምሳ አራት መቶ ኪሎ ሜትር ነው ከምድር መነፅሩ። ዋናው ቴሌስኮፕ መስታዋቱ ተበላሽቶ፣ ታስታውሱ እንደሆነ አስትሮኖቶች ተልኮ ሁሉ አድሰውታል። ይሄኛ ሁለተኛው ግን በጣም ሩቅ ነው የሚሄደው። አንድ ሚሊዮን ተኩል ኪሎ ሜትር ርቀት ላይ ነው የሚሆነው። ስለዚህ እንደ ፕላኔት ፀሐይን ነው የሚዞረው እንጂ ልምድ ምድራችንን አይዞርም። ስለዚህ ሊበላሽ ሰው ልኮ ማደስም አይቻልም። ስለዚህ ይሄ ነው ልዩነቱ። ዋናው ግን ሳይንሳቸው የሚቀጣጠል እንጂ አንዱ አንዱን አይተካም። እንደውም በአሁኑ በአሁኑ አነጋገር የሚደማምር ነው በየጊዜው በዜናው ታሮች አዳዲስ ቴሌስኮፖች መጠቁ እንዲመጥቁ ተደረጉ የሚሉ ዜናዎችን እንሰማለን። የእነዚህ ቴሌስኮፖች መምጠቅ በሰው ልጆች ህይወት ውስጥ የሚኖረው ፋይዳና ጥቅሙ ከምን ጋር ይያዛል? ጊዜ ካለን ስለ አዲሱ ጀምስ ዌብ ስፔስ ቴሌስኮፕ ትንሽ አንዳንድ ተጨማሪ ኢንፎርሜሽኖች ለመስጠት የመጀመሪያው ድሮ የተላከው ቴሌስኮፕ ዋናው መስተዋቱ፣ ብርሃንን የሚቀበለው መስተዋት ማለት ነው ሁለት ሜትር ተኩል ነበረ። ይሄኛው ስድስት ነጥብ አምስት ሜትር ነው። ስለዚህ በሰርፌስ ኤሪያ በማለት ከመቶ እጥፍ በላይ ፓወር አለው የአሁኑ ቴሌስኮፕ በዛ አንጻር ሲታይ ሁለተኛው የድሮ ቴሌስኮፕ በአይናችን የማየው የምናያት ብርሃን ነበረ፣ የሚያየው ኦፕቲክስ ብቻ ነበረ። የአሁኑ ግን ከዛ ወደ ኢንፍራሬድ በአይን የማይታየው የሙቀት ጨረር ማለት ነው፣ በዛ ነው የሚያየው። ለምን በጣም ጫፍ ጫፍ ዩኒቨርሳችን አስራ ሶስት ቢሊዮን ዓመት በፊት ሲመሰረት በዛን ጊዜ እንዴት ጨረር ወደ ማተር፣ እንዴት ጨረር ወደ ሃይድሮጂን እንደተቀየረ ዳርክ ማተር የሚባለው ነገር እዛ ላይ ትልቅ ተጽዕኖ ነበረው የሚባል ስላለ ያንን ለማየት ቢግ ባንግ ነው እንግዲህ ዩኒቨርሲቲ ጀምረ የሚባለው የአስራ ሶስት ቢሊዮን ዓመት በፊት የሆነውን ለማየት ነው። እንዴት ነው ጨረር ወደምንነካካው እንደ ብረት፣ እንደ እንጨት፣ እንደ ድንጋይ እንዴት ተቀየረ የሚለው ፈንዳሜንታል በቃ መሰረታዊ የሆነ ጥያቄ ለመመለስ ነው የሚላከው። እና አሁን ላቀረብከው ጥያቄ ምንድን ነው ጥቅሙ ከተባለ አንደኛ አስር ቢሊዮን ዶላር ያወጣው የቴሌስኮፕ እንግዲህ ከዚህ በፊት ከተላኩ ቴሌስኮፖች ወይም ሚሽኖች በጠቅላላ ከፍተኛ ወጪ የተደረገበት እና ደግሞ በጣም የተወሳሰበ በጣም ኮምፕሌክስ የሆነ ቴሌስኮፕ ነው። እና ይህንን ግን ለማድረግ እዚህ ምድራችን ላይ ማዕት እኮ ኢንጂነር ሰርቷል። ማዕት አዳዲስ ወጣት ኢንጂነሮች ሰልጥነዋል። በጣም በላቀ ቴክኖሎጂ ብዙ ሰዎች ይህ አስር ቢሊዮን ዶላር ዝም ብሎ ጠፈር ላይ አይደለም የተወረወረው የሰዎች ደሞዝ ነው። ይኸው ነው። ተመልሶ በታክስም ወደ መንግስት ይመለሳል እና ከዛ በተለፈ ደግሞ ብዙ ብዙ ኢንቬንሽንስ በጣም ኮምፕሊኬትድ ስለሆነ በጣም አስቸጋሪ ስለሆነ ብዙ አዳዲስ ኢንቨንሽንስ ተደርገዋል ይህንን ለመስራት እና እነዚህ ለወደፊት ጠፈር ላይ ትላልቅ ቴሌስኮፖች ወይም ወደ ማርስ የሚሄዱ ትልልቅ መንኮራኩሮች እዚህ ምድር ላይ ከመቅጠም እዛ ጠፈር ላይ መቅጠም እንደሚቻል ሁሉ የሚረዳ ነው ይሄ። ይሄ ቴሌስኮፕ የተላከው እና ብዙ ቴክኖሎጂ አዳዲስ ቴክኖሎጂዎች ለሰው ልጅ አትርፈዋል ማለት ነው። ስለዚህ በአጠቃላይ የሰው ልጆች የጀመሩትን ምርምር አንድ እርምጃ የሚያራምድ ነው ማለት ይቻላል። በጣም በጣም እንደ አስር ወይም መቶ እርምጃ ወደፊት የሚያስኬድ ነው። በአሁኑ ሰዓት አንድ ሚሊዮን ተኩል ኪሎ ሜትር ነው የተባለው ሄደው የሚያርፍበት ቦታ። አሁን ስልሳ በመቶ ተጉዟል። ወደ ጠኑ መቶ ሰላሳ ሺህ ኪሎ ሜትር ተጉዟል ቀጥሎ ሳምንት እንደዚህ ይደርሳል ማለት ነው። እና ከዛ እንግዲህ ያው ሳይንስ ስራውን ይጨምራል። እጅግ በጣም አመሰግናለሁ ዶክተር አመሰግናለሁ። እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ የሚተላለፈውን የጋቢና ቬይ መሰናዶ ነው። ተከታዩ ዘገባችን ደግሞ ስፖርት ነው። የካሜሩን ባለስልጣናት በሀገሪቱ በርካታ ሰዎች በመጪ እሁድ የሚጀመረውንና በአህጉሪቱ ተወዳጅ የሆነውን የእግር ኳስ ዋንጫ ውድድርን ለመታደም ሲሉ የኮቪድ-19 ክትባትን እየወሰዱ ነው ሲሉ አስታውቋል። የውድድሩ አዘጋጆችም ታዳሚዎች ቢከተሙም እንኳን ወደ ስቴዲየሙ ዘልቀው ለመግባት ኮቪድ-19 ተመርምረው ከቫይረሱ ነጻ መሆናቸውን ማረጋገጫ ይዘው መምጣት እንዳለባቸው እያስተዋወቁ ይገኛሉ። የሙኪ ኤድዊን ከንድንዝ ዛን ዘገባ ቀጥ እያቀርብላቸዋለሁ። በካሜሮን ያውንዴ በሚገኘው ሜሳሲ ሆስፒታል ፊት ለፊት የሞተር ሳይክል ታክሲ ሹፌሮች የኮቪድ-19 ክትባትን ለመውሰድ ተሰልፈዋል። ከእነሱ ውስጥ አንዱ የታክሲ ሹፌሮች ማህበር ምክትል ፕሬዚዳንት የሆነው የ29 ዓመቱ ጋብርኤል ንዴዚ ነው። ንዴዚ የአፍሪካ ዋንጫን ለማየት የሚችለው በመከተብ ብቻ መሆኑን ይናገራል። ክትባቱን የምወስደው ስላመንኩበት አይደለም። በአውሮፓ የሚጫወቱትን የሴኔጋሉን ሳዲዮ ሜን፣ የግብፁን አጥቂ ሙሐመድ ሳላህን ለማየት ነው። ስለ እነሱ ሰምቻ ያለው ግን አይቻችሁ አላውቅም። ያለኝ እድል ይሄ ነው። ክትባቱን ወስዶ ወደ ሜዳ በመግባት እነሱን መመልከት። ብዙ ሰው ክትባቱን እየወሰደ ያለው በአፍሪካ ዋንጫ ምክንያት ነው። ንደዚ፣ የታክሲ ሾፌሮች ማህበር የአፍሪካ ዋንጫን ለመመልከት ለሚሹ አባላቶቹ በነጻ እንዲከተቡ ሲያበረታታ መቆይቷል ይላል። እስካሁን ድረስም ሶስት መቶ የሚደርሱ የሞተር ሳይክል ታክሲ ሾፌሮች ክትባቱን መውሰዳቸውንም አስታውቋል። ሆቴሎች፣ ምግብ ቤቶችና የአውቶብስ መጓጓዣ ድርጅቶችም ሰራተኞቻቸው የአፍሪካ ዋንጫ ለመታደም ወደ ካሜሮን የሚመጡ በሺዎች ከሚቆጠሩ ሰዎች ጋር ስለሚገናኙ እንዲከተቡ እያስገደዱ ይገኛሉ። የካሜሮን መንግስት ያለፈው ወር ላይ የእግር ኳስ ጨዋታው ለመታደም ወደ ስቴዲየም የሚገቡ ሰዎች የክትባት ካርድ እንዲያሳዩ መመሪያ አውጥቷል። ይህን ተከትሎም የእግር ኳስ ደጋፊዎችም ክትባቱን እየወሰዱ ነው። የአፍሪካ የእግር ኳስ ኮንፌዴሬሽን ካፍ ታዳሚዎች ወደ ስቴዲየም ሲመጡ ከክትባት ካርድ በተጨማሪም የ24 ሰዓት እድሜ ያለው ከኮቪድ-19 ነጻ የሚል የማረጋገጫ ወረቀት ይዘው እንዲመጡም መመሪያ አውጥተዋል። ይህንን ማድረግ ሳይችሉ ቀርተው የኮቪድ-19 የምርመራ ውጤት ላላመጡትም የእግር ኳስ ስቴዲየሞቹ በር ላይ የኮቪድ-19 ምርመራ የሚደረግ ይሆናል። ዶክተር ጂኦርጂስ አላኢን ኤቶሙን ደይ ሙባላ ካሜሮን የማህበረሰብ ጤና ሚኒስቴር መስሪያ ቤት ውስጥ የወረርሽኝ እና የተላላፊ በሽታዎች ዳይሬክተር ናቸው። ካሜሩን ይህንን የአፍሪካ ዋንጫ በንጽህናና ጤናማ በሆነ መንገድ ለማካሄድ የክትባት ጣቢያዎችን ቁጥር ከማሳደግ በተጨማሪም እጅግ ብዙ የኮቪድ-19 ክትባቶች ከቻይና ከአውሮፓና ከአሜሪካ እንዲገቡ አድርጋለች። ወደ ክትባት ጣቢያ የሚመጡ አብዛኞቹ ሰዎችም የሚከተቡት ይህንን የአፍሪካ እጅግ የሚከበሩ ውድድር ለመመልከት እንደሆነ እየተናገሩ ይገኛሉ። ወደ ካሜሩን የእግር ኳስ ጨዋታውን ለመታደም በአየር በየብስና በባህር መጓጓዣዎችን ተጠቅመው የሚገቡ ደጋፊዎች፣ ተጫዋቾችና ባለስልጣናት በሙሉ የኮቪድ አስራ ዘጠኝ ምርመራ እየተደረገላቸው ሲሆን ቫይረሱ የተገኘባቸውም ወደ ሆስፒታሎች ለሕክምና እየተወሰዱ ነው። ይሁንና እስካሁን ድረስ ምን ያህል ደጋፊዎች፣ ተጫዋቾችና ባለስልጣናት ላይ ቫይረሱ እንደተገኘ ይፋ አልተደረገም። የጋቢና ቪኤ የልደት ዋዜማ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በሰሜን ኢትዮጵያ የነበረው ጦርነት አሻራውን ከተውባቸው ስፍራዎች መካከል አንዷ ታሪካዊቷ የላሊበላ ከተማ ናት። ከተማዋ የበለጠ የምትታወቀው በልዩ የገና አከባበር ስነ ስርዓቷ ነው። ዘንድሮ የጦርነቱ ድባብ ብዙም ባይጠፋም፣ በርካቶች ግን በዓሉን ለማክበር ወደ ከተማው እያመሩ ይገኛሉ። ይህንም በተመለከተ ሀብታሙ ስዩም በላሊበላ ከሚገኘው ባልደረባችን ኬኔዲ አባተ ጋር አጭር ቆይታ አድርጓል። እጅግ በጣም አመሰግናለሁ ኬኔዲ አባተ፣ የቪኦኤ ዘጋቢ በኢትዮጵያ በዛሬው እለት እንግዲህ የምትገኘው በታሪካዊቷ የላሊበላ ከተማ ነው። የላሊበላ ከተማ ደግሞ በእጅጉ የምትታወቀው የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የኢትዮጵያ ከተማ በመሆኗ ነው። የከተማዋ ድባብ ምን ይመስላል ከሚለው እንጀምር። እስቲ እንግዲህ እንደሚታወቀው የላሊበላ ከተማ የህወሓት ኃይሎች ለቀዋት ከወጡ የአንድ ወር ያክል ቢሆናት ነው ከሐምሌ መጨረሻዎች ጀምሮ እስከ ህዳር መጨረሻዎች አካባቢ ለአምስት ወራት ያክል የህወሓት ኃይሎች በዚች ከተማና በአካባቢዋ ነበሩ፣ ገባ ወጣም እያሉ አካባቢዋ እንግዲህ ሐምሌ ሀያ አምስት ሀያ ስድስት አካባቢ ነው ከከተማዋ እና ከአካባቢው ሙሉ በሙሉ በሚባል ደረጃ የለቀቁት። እንግዲህ እንደሚታወቀው ቀደም ሲል አንተም እንዳነሳ ሀው ላሊበላ የገና በዓል በድምቀት ከሚከበርባቸው ስፍራዎች አንዷ ነች። እንዲሁም በተለምዶ ለገናን በላሊበላ ጥምቀትን በጎንደር በመባልም ይታወቃል። ከተማዋ እጅግ የገና በዓል በድምቀት የሚከበርባት እንደመሆኑ ማለት ነው። meet that oh, yeah ወጥ ዓለቶች የተፈለፈሉ አብያተ ክርስቲያናትም የሚገኙባት ከተማ እንደመሆኗ በርካታ ጎብኚዎች በከተማዋ መጥተው በተለይ የገዝነ ባህልን በዚች ከተማ እንደሚያከብሩ ይታወቃል። እንግዲህ በዛሬው ዕለትም እኛ ከአዲስ አበባ ተነስተን በምንመጣበት ሰዓት አውሮፕላኑ ሙሉ በሆነ ደረጃ ነበር ሰው ጭኖ ሲመጣ የነበረው። ከነዚያ መካከል አብዛኛው ዲያስፖራዎች ናቸው። እዛው አውሮፕላን ውስጥም ሳናግራቸው ነበር እጅግ በጣም ደስተኛ እንደሆኑ ነግረውኛል። በዚህ ሁኔታ የገናን በዓል በላሊበላ እናከብራለን ብለው ሊጠብቁ እንዳልነበር ነግረውኛል። ከዛ ባለፈ እንግዲህ ከሌሎች የሀገሪቱ ክፍሎችም ወደ ከተማዋ ሲመጡ የነበሩ እንግዶችን አግኝቻለሁ። ከነዚህ መካከል ከጎንደር የመጡ ይገኙበታል። እስኪ የነሱን አስተያየት በጥቂቱ ሰምተን እንመለስ። ስሜ ትዕግስት አለባቸው የምታላለሁ። የመጣሁት ከጎንደር ነው። የመጣንበት ምክንያት በዓልን ለማክበር ነው። በዛውም ደግሞ የተጎዳውን አካል ለማየት እዚህ አጋጣሚ ደስ ብሎኛል። አክብር ያለቅም ዛሬ ነው የመጣሁት። ይህን ጉዳይም ለማየት ሁሉንም ነገር በቲቪ ስናየው ስለነበረ ይህን ለማየት ነው የመጣ ነው ለመጎብኘት። እንኳን በሰላም አደረሰን። ይሄ ቀን ይመጣል ብለን እንኳን ተስፋ አልጠበቅንም ነበር። ስሜ ጌቱ ያል ነው እባላለሁ። የመጣሁት ከማዕከላዊ ጎንደር ምስራቅ ደንቢያ አይምባ ከተማ ነች። የመጣሁበት ሁለት አጋጣሚዎችን ለማየት ነው። አንደኛው በጦርነት የተጎዱን አካባቢዎች የተጎዱ ማህበረሰባችን ለማየት ነው የደረሰብን በአማራ የደረሰውን ግፍ እሱን ለማየት ነው አንደኛው። ሁለተኛው ደግሞ ሃይማኖታዊ በዓሉን ለማክበር ነው። በነገራችን ላይ ለመጀመሪያ ጊዜ ነው የሚመጣው አስቤበትም አልነበረም። ዞሮ ዞሮ ግን አሁን ላይ ያለውን አጋጣሚ ተጠቅሞ እነዚህን እንዳልኩ አጋጣሚን ለማየትና ያለውን ነገር ለመጎብኘት እንግዲህ ቀደም ብለህም ጠቅሰኸዋል። ላሊበላ ለበርካታ ወራት ጦርነት ሲካሄድባቸው ከነበሩ ከተሞች መካከል አንዷ ናት። የተኩስ ልውውጡ ጋብ ካለ ገና አንድ ወር ቢጠገው ነው። ይህ ሁሉ ባለበት ሁኔታ ሰዎች ለጉብኝት ወደዛ ከተማ ለማምራት ለምንድን ነው የፈለጉ? ጥሩ እንግዲህ ሀብታሙ፣ እንደሚታወቀው የጠቅላይ ሚኒስትሩ ጥሪ ይታወቃል። በውጭ የሚገኙ ዳያስፖራዎች እንዲሁም ደግሞ የሌሎች አገራት ጎብኚዎች፣ የኢትዮጵያ ወዳጆች ያሏቸው በኢትዮጵያ መጥተው ጉብኝት እንዲያደርጉና በተለይም ላሊበላን እና የመሳሰሉትን እንዲጎበኙ ገና በዓልን በተለይ በከተማዋ እንዲያከብሩ ያደረጉት ጥሪ ይታወቃል። እንግዲህ በዋናነት ዲያስፖራዎችም ሌሎችም የህብረተሰብ ክፍሎች ይህንን ጥሪ በመከተል ነው በመቀበል ነው ወደ ከተማዋ የሚመጡበት ምክንያት ማለት ነው። ከዚያም ባለፈ እንግዲህ የለመዱትን ነገር አለ። ሃይማኖታዊ በዓላትን በተለይም የገና በዓልን በላሊበላ ማሳለፍ የለመዱት በመሆኑ በዚህ ምክንያት እንደሚመጡም ነው የሚናገሩት ማለት ነው። ከላሊበላና አካባቢው ሰላም መሆኑን ለዓለም ህብረተሰብ ማሳየት ስለምንፈልግም ነው የመጣ ነው ወደ ላሊበላ መምጣትን የመረጥ ነው የሚል አስተያየት እየሰጡኝ ያሉ። እንግዲህ ከዛ ባለፈ የአማራ ክልል የባህልና ቱሪዝም ቢሮ ኃላፊ አቶ ጣሄር መሐመድን አናግሬያቸው ነበር። እዚሁ ላሊበላ ከተማ ውስጥ አግኝቻቸው፣ እርሳቸውም እንግዲህ የሚሉት እጅግ በርካታ ጎብኚዎች እንደሚመጡን የነገሩኝ፣ እኔም እንደተመለከትኩት በርካታ ጎብኚዎች በከተማዋ እየተንቀሳቀሱ ነው የሚገኙት። ምንም እንኳን በከተማዋ የተለያዩ የመሰረተ ልማት የመሰረተ ልማቶች አሁንም አገልግሎት ባይሰጡም መብራትን ጨምሮ የኢንተርኔት አገልግሎት ማግኘት ይቻላል። ከዛ ባለፈ የመብራት አገልግሎት ግን እስካሁን ድረስ በከተማዋ መመለስ አልቻለም። ከዚያም ጋር በተያያዘ ምሽቱ የምሽቱ ድባብ በላሊበላ ያን ያክል ደማቅ የሚባል አይደለም። ከዛ ባለፈ ግን በርካታ ጎብኚዎች አሁንም እየገቡ ነው የሚገኙት። ጋሽና አካባቢ አቅንተን ነበር። ከላሊበላ ስልሳ አራት ኪሎ ሜትር ያክል ርቀት ላይ የሚገኝ ከዛ ከተማም ጭምር በእግራቸው ጭምር የሚመጡ የሃይማኖት ተጓዦችን ወይም ደግሞ በዓሉን ለማክበር ወደ ከተማዋ የሚመጡ ጎብኚዎችን መታዘብ ችለናል ማለት ነው። እጅግ በጣም አመሰግናለሁ። ኬኔዲ አባተ፣ የቪኦኤ ዘጋቢ በላሊበላ ከተማ ውስጥ ትገኛለህ። በታሪካዊቷ የላሊበላ ከተማ የዘንድሮው የገና በዓል አከባበር ምን እንደሚመስል ነገና ከነገ ወዲያ ባሉ ዝግጅ ድርጅቶቻችን መካከል በድምፅና በቪዲዮ የታገዙ ዘገባዎችን እንደምትልክልን እገምታለሁ። ለአሁኑ በእጅጉ ነው የማመሰግነው። መልካም ምሽት ይሁን። አመሰግናለሁ ሀብታሙ። መልካም ጋቢና ቪኤ ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። ቁጥራቸው ከ150 የሚልቁ የዲያስፖራ ማህበረሰብ አባላት ዲፕሎማቶችና የውጭ መገናኛ ብዙኃን ባልደረቦች በጦርነቱ ጉዳት የደረሰባቸውን የአፋርና የአማራ አካባቢዎችን ጎበኙ። በደረሰው የሕይወት ማጥፋትና መፈናቀል፣ የንብረት ዘረፋና ውድመት ማዘናቸውን የገለጹት ጎብኞቹ በመልሶ ማቋቋሙ ተግባር እንደሚሳተፉና ወደ መጡበት ሲመለሱም ዓለም አቀፉ ማህበረሰብ የደረሰ ን ጉዳት በሚገባ እንዲገነዘብ ኃላፊነታቸውን እንደሚወጡ ገልጸዋል። መስፍን አራጌ በዚህ ዙሪያ ዝርዝር አለው። በከፍተኛ የመንግስት አመራሮች አቀባበል የታጀበው የአፋር ጉብኝት በጦርነቱ ጉዳት ደርሶባቸው በተለያዩ መጠለያ ተቋማት የተጠለሉ ተፈናቃዮችን ጎብኝቷል። በጦርነቱ የህወሓት ኃይሎች ዘረፋና ውድመት ፈጽመውባቸዋል የተባሉ ተቋማትን ቃኝተዋል። እንደ ውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ ዲፕሎማትና የጉብኝቱ አስተባባሪ ደጉ ደስታ መግለጫ በውጭ ጉዳይ ሚኒስቴር ውስጥ ያሉት አምባሳደሮች አሉ፣ ዲፕሎማ ሰራተኞች በውስጡ የያዘበት ኮንዲሽን አለ። የኢትዮጵያ ተወላጅ ያልሆኑት ግን ከአሜሪካ ና ከአውሮፓ ሀገራት ይሄንን አፍሪካ ማለት የሀገሬ ናት ኢትዮጵያ ደግሞ ያውም የተገኘንበት ሀገራችን ናት በሚል ስሜት ከብዙ ሀገራት የሌላ ሀገር ዜጎች የመጡበት ኮንዲሽን አለ። እንደዚሁም ደግሞ በኡጋንዳ የኢትዮጵያ አምባሳደር በሳቸው የሚመራ የጋዜጠኞች ማህበራት በርካታ ሰዎች ናቸው የተገኙት። በአጠቃላይ ማለት በአካባቢው የደረሰውን ውድመት ብቻ ሳይሆን የኢንቨስትመንት አማራጮች የተመለከቱት ጎብኚዎቹ ዛሬ በደሴ ከተማ የህወሀት ኃይሎች ጉዳትና ዘረፋ ፈጽመውባቸዋል በሚባሉት ቦሩ ሜዳና ና ደሴ ሪፈራል ሆስፒታሎች እንዲሁም በወሎ ዩኒቨርሲቲ ደሴ ግቢ ቆይታ አድርገዋል። ከአሜሪካ ሎስ አንጀለስ የመጡትና የህግ የዓለም አቀፍ ፖሊሲ ና የትምህርት ባለሙያ የሆኑት ዶክተር ታዲዮስ በላይ በንጹሐን ዜጎች ላይ የደረሰው ሞት አካል ጉዳትና መፈናቀል፣ በአገልግሎት ሰጪ ተቋማትም ላይ የተፈጠረው ዘረፋና ውድመት ስሜት የሚጎዳ ነው ሲሉ ነበር የገለጹት። ስሜቱ በጣም ከባድ ነው ለመግለጽ የእውነት በጣም ኢሞሽናል ነበር ነው ሁላችንም ኦፍኮርስ ይሄ ነገር እዛ ሆነን በቴሌቪዥን በቪዲዮ በፎቶ መልክ አይተነዋል። ነገር ግን ደግሞ እዚህ መተ ደግሞ ስታየው ወገናችን ላይ እዚህ ምንም የሌለበት ፖለቲካ ውስጥ የሌሉበት ገበሬውን አፈናቅለው፣ አርብቶ አደሩን አፈናቅለው ሜዳ ላይ ነው ጥሎት ሄዱት። ንብረቶች ተዘርፈው፣ እነዚህ የመንግስት ተቋማትም ቢሆኑ የሚያገለግሉት ህዝብን ነው ምስኪኑን ህዝብ ይህን ድሀ ህዝብ ነው እያገለግሉ ያሉት። እና በዚህ ደረጃ እንደዚህ በጣም እጅግ በጣም አሰቃቂ የሆነ በጣም አፀያፊ የሆነ ድርጊት ሰርተው በመሄዳቸው የእውነት በጣም ሁላ ማስተላለፋችንም ተሰምቶናል። በጣም እጅግ በጣም አዝነናል። በፈረንሳይ ሀገር ፓሪስ ከተማ ውስጥ በዩኒቨርሲቲ መምህርነት የሚያገለግሉት ፕሮፌሰር ብዙነች ታምሩም በተለይ በወሎ ዩኒቨርሲቲ ላይ የደረሰውን ጉዳት የሚያስቆጭ ነው ይላሉ። እኔ እንግዲህ ዩኒቨርሲቲ ፕሮፌሰር እስከሆንኩ ድረስ ዩኒቨርሲቲ በጣም ነክቶኛል እና ትንሽም ወደ ስሜታዊነት የሚያስገብቶኛል። ግን አሁንም ቢሆን መረጋጋት ያስፈልጋል። ለምን ስሜታዊነት ጥቅም የለውም። ይሄ ያየነው ተቋም ዩኒቨርሲቲው ወደ 39 ሺህ ተማሪ የሚያስተናግድ ነው። አስራ ዘጠኝ ሺህ ተማሪ ስራ ፈቶ ተቀምጧል ማለት ነው። አስተማሪ መማር ማስተማር ሁሉ ሂደቱ ቆሟል፣ ሪሰርቹ ቆሟል ማለት ነው። ይሄ ደግሞ ጥሩ አይደለም። ይሄ ደግሞ የወሎ ዩኒቨርሲቲ በጣም ከኢትዮጵያ በሙሉ ለሚመጡ ተማሪዎች ትሬኒንግ የሚሰጥ ነው። ከሁሉም ሲል ከትግራይ የመጡ ብዙ ልጆች የሚማሩበት ስለሆነ ይሄን ነገር ተረጋግተን ነው ማየት ያለበት። ግን ትምህርት ማለት አጥፊ ተግባራትን እንዳይደገሙ ማድረግ ነውና ከቁዘማ ወጥቶ ሁሉም የመፍትሄ አካል ሊሆን ይገባዋል ሲሉ መልእክት አስተላልፈዋል። ትምህርት ማለት ምንድን ነው? እዚህም አሁን የደረስንበት እዚህ የምናየውን ውድመት ከአሁን ወዲያ እንዴት ነው ኖ ሞር የሚባል አይደለ መፈክሩ። እንዲህ ቦታ እንዳን ደርስ እንዴት ነው አብረን የምንኖረው? እንዴት እንደዚህ ለፓብሊክ የሚሆኑ ዩኒቨርሲቲዎች የጤና ተቋሞች የማወድም ማትወድም ኢትዮጵያ የሚሆን ሎንግ ተርም ያስፈልጋል። ዶክተር ታዲዮስ በበኩላቸው ያልተነገረውን ታሪክ የመንገር ኃላፊነት እንዳለባቸው ያስገነዘበ ጉብኝት እንደነበር ገልጸዋል። እኔ ወኪ የመጣሁት የኢትዮጵያን ፐብሊክ ዲፕሎማሲ ኔትወርክ የሚባለው ሎስ አንጀለስ አካባቢ እንደዚሁም ወደ 13፣ 14 ስቴቶች ጋር ነው የምንሰራው አሜሪካ ውስጥ። ሰው የሚጠበቀው እንግዲህ ብዙ ነው። ዲያስፖራ በብዙ መልኩ በብዙ አይነት ተቃውሞ በማሰማት የተለያዩ የኮንግረስ አባላቶች ሊሆኑ ይችላሉ፣ የሴኔት አባላቶች ሊሆኑ ይችላሉ። እነሱ ኢትዮጵያ ውስጥ ያለው እውነታ አትሊስት የእኛንም እንኳ ድምፅ ስሙ። መሬት ላይ ያለውን ነገር ይዘን ይሄዳል። ተወካዮቻችንን ተወካዮቻችን እናሳያል። ተጎጂዎቹ እኛ ነን፣ የእኛ ወገኖች ናቸው የተፈናቀሉ። ትምህርት ቤቱ የፈረሰው እኛ ጋር ነው። ሆስፒታሉ የፈረሰው እኛ ጋር ነው። ስለዚህ ይህንን ተመልከቱ። ይህንም ደግሞ በማገዝ በኩል ደግሞ የአሜሪካ መንግስት አስተዋጽኦ እነዛ ውስጥ መካተት መቻል አለበት። ኢትዮጵያ ውስጥ ያለውን ሁኔታ በተንሸዋረረ መልኩ የተረዱበትን መንገድ ማስተካከል አለባቸው። በመልሶ ግንባታውም ላይ በገንዘብ በማቴሪያል፣ በሀሳብና በሌሎች አስፈላጊ በሆኑ ጉዳዮች ሁሉ ለመደገፍ ዝግጁነታቸውን አረጋግጠዋል። ከአሜሪካን ሎስ አንጀለስ የመጡት ዶክተር ሊ ሴንኪስካ የኢትዮጵያ መንግስት ያስተላለፈውን ጥሪ ተቀብለው እንደ አገር ወደ ኢትዮጵያ እንደ አህጉር ወደ አፍሪካ ለመጀመሪያ ጊዜ ነው የመጡት። የደረሰውን ጉዳት አሳዛኝ ሲሉ የገለጹት ዶክተር ሊ ወደ አገራቸው ሲመለሱ የደረሰውን ጉዳት ለዓለም አሳውቃለሁ ነው ያሉት። የኔ ድርሻ የሚሆነው በአሜሪካ ጣልቃ ገብነት የደረሰውን ሁሉ አሜሪካን ለሚገኙት ማስረዳት ነው። በግሌ ከመልሶ መገንባት ተግባሩ ባለፈ በአፍሪካውያን ዲያስፖራ ማኅበረሰብና አፍሪካ ውስጥ በሚኖሩ አፍሪካውያን መካከል ያለው መተባበር እንዲቀጠል እፈልጋለሁ። በዚህ መልኩ ነውና እንዲህ አይነቱን ጥፋት መከላከል የሚቻለው። እንዲያ ካልሆን ግን በየጊዜው እናለማለን፣ በየጊዜው ይጠፋል። በምንኖርባት ሀገር ያለው መንግስት የእኛነታችን መገኛ የሆነችውን አፍሪካን እንዲያጠፋ You know, we can't allow the governments in which we live to continue to uh, destroy our homeland, which is the African continent. በውጭ ጉዳይ ሚኒስትር የዲያስፖራ ኤጀንሲ ዲፕሎማትና የጎብኝቱ አስተባባሪ ደጉ ደስታ ጎብኝቱ ከተያዘለት ዓላማ አንጻር በተለይ በጦርነቱ ጉዳት የደረሰባቸውን አካባቢዎችንና ሕዝቦችን ችግር በማሳየቱ ረገድ የተሳካ እንደነበረ ነው የተናገሩት። እዚህ ምንም እንኳን በቁጥር ውስን ይሁን እንጂ ዲያስፖራዎቹ ሌሎች ሀገራት ሚዲያዎችም የተገኙበት አጋጣሚዎች ነበሩና በላይቭም በምንም በርከት ያሉ ስራዎችን ለዓለማት እየሰሩ ስለነበረ አንደኛ እዚ ሆኖ የቤት ስራውን እየወሰደ ያለበት ኮንዲሽን አለ በግለ ራሱ እዚህ ሆስፒታል ላይ እኔ ከአሁኑ በኋላ ቲም አዋቅሬ በእኔ በኩል ያሉትን በአሜሪካ አውሮፓ ላይ ያሉትን ሶሳይቱን እያነሳሳው እኔ በግል ይሄ እንሰራለሁ፣ እንዲህ እንዲህ አይነት የነበሩ ስሜቶችን ላይ ለማየት ሞክረናል ማለት ነው። ጎብኚዎቹ ነገ በኮምቦልቻ ከተማ በመሰረተ ልማትና ተቋማት ላይ የደረሰውን ጉዳት ከተመለከቱ በኋላ ጉብኝታቸውን እንደሚያጠናቀቁ ነው የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ 对不对 አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የሐሙስ ምሽት ዝግጅታችንን እዚህ ላይ ፈጸምን ለመላው የክርስትና እምነት ተከታዮች በሙሉ መልካም የልደት በዓል ዋዜማን እየተመኘን በዚሁ የምንሰናበታችሁ ኤደን ገረመው በመስተንግዶ ሀብታሙ ስዩም በዜናዎቹ ሰለሞን አባተ በአርትዖቱ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው በነገው ምሽት እንገናኝ ደናደሩ